እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ፣ ከአስራ አንድ ቀናት በኋላ በዝነኛው የዱባይ ማራቶን ሩጫ የሚወዳደሩ የኢትዮጵያ ኮከብ አትሌቶች ቁጥር ከዚህ ቀደም ታይቶ ባልታወቀ ደረጃ ማደጉን አዘጋጆቹ አስታውቀዋል። በታላቁ የኤድንበርግ አገር አቋራጭ የሩጫ ውድድር የኦሎምፒክ ሻምፒዮኑ እንግሊዛዊው ሞፋራ ተቀደመ። አሜሪካዊው ጋረት ሂዝ በአንደኝነት ገብቷል። በአትሌቲክስ ሩጫ ዜና እነዚህንና በእግር ኳስ አገር ውስጥ የተካሄዱ ግጥሚያዎችን እንመለከታለን። አብራችሁን ቆዩ። በዱባይ ማራቶን እንደሚሳተፉ በቅርቡ ካረጋገጡት የኢትዮጵያ አትሌቶች መካከል ለሚ ብርሃኑና ጸጋዬ መኮንን ይገኙበታል። በዱባይ ማራቶን ከዚህ ቀደም አሸናፊ የነበሩትና ዘንድሮ ለመወዳደር የተመዘገቡትን ኢትዮጵያውያን ቁጥር ስድስት ያደርሰዋል። አየል አብሽሮ የ2012 ሻምፒዮን ሲሆን የኮርሱን ሬኮርድ ይዟል። ሌላው ዱባይ ላይ የሚሮጠው አትሌት ነው። በሴቶቹም የቀድሞ አሸናፊዎች ማለትም በ2014 አሸናፊዋ ሙሉ ሰቦቃ፣ በ2013 አሸናፊዋ ትርፊ ጸጋዬና በ2010 አሸናፊዋ ማሚቱ ደስቃ ይሮጣሉ። በማራቶን ዱባይ ላይ ሲሮጥ ሁለተኛ የነበረው ለሚ ብርሃኑ ባለፈው ዓመት በ20528 ቀድሞ የገባው ብዙ ልምድ የነበራቸውን አትሌቶች አሳፍሮ እንደነበር አይዘነጋም። ከራሱ ፈጣን ጊዜ ላይም አምስት ደቂቃ አንስቶለት ተደንቋል። ይበልጥ ብዙዎችን የማረከው ኢትዮጵያዊ አትሌት ግን ጸጋዬ መኮንን ነው። ያኔ 18 ዓመት ወጣቱ ጸጋዬ በሁለት ሰዓት አራት ደቂቃ ከ32 ሴኮንድ ገብቶ ሁሉንም አስፈንድቋል። ዱባይ ለሩጫ ተስማሚ አየርና አቀበትና ቁልቁለት የሌለበት ለጥ ያለ ጎዳና በመሆኑ አትሌቶች አዳዲስ የዓለም ክብረ ወሰኖችን ሊያስመዘግቡ የሚችሉበት እድል ሰፊ ነው። የዱባይ ማራቶን ውጤት ሕይወቱን እንደቀየረለት የሚናገረው የዓለም ፈጣኑ ወጣት ጸጋይ መኮንን ባገኘው የሽልማት ገንዘብ አዲስ አበባ ውስጥ ቤት መግዛቱንና ወደ ልምምድ ስፍራ አድርሶ የሚመልሰው መኪና መሸመት እንዳስቻለው አስረድቷል። ከ11 ቀናት በኋላ የእነኚህን ብርቱ አትሌቶች ውጤት እንሰማለን። መልካም እድል ለሁሉም። በሌላ የሩጫ ስፖርት ዜና በኤድንበርጉ ታላቁ አገር አቋራጭ ሩጫ ውድድር ውጤቱ ፈጽሞ ያልተጠበቀ ነው። እንግሊዛዊው ጥንድ የኦሎምፒክ ወርቅ ተሸላሚ ሞፋራ ነበር በድል ያጠናቅቃል ተብሎ የተጠበቀው፣ ጋሬት ሂት ከዩናይትድ ስቴትስ በአንደኝነት አጠናቋል። 25 ደቂቃ ከ29 ሴኮንድ ወስዶበታል 8 ኪሎ ሜትር። በሴቶቹ ግን እንግሊዛዊቷ ኬት አቨሪ በዓለም አቀፍ ውድድር የመጀመሪያዋ የሆነውን ድል ተጎናጽፋለች። የ24 ዓመቷ ኬት አቨሪ የገባችበት ጊዜም 21 ደቂቃ ከ05 ሴኮንድ ተመዝግቧል። ሴቶቹ የሚሸፍኑት ርቀት ያንሳል፣ 6 ኪሎ ሜትር ነው። አውሮፓን በመወከል የሮጠችው የአየርላንዷ ፊዮኑላ ማኮርማክ ሁለተኛ፣ የታላቋ ብሪታንያ ጊማ ስቲል ሦስተኛ ሆነዋል። የሩጫውን ስፖርት ዜና ከማብቃቴ በፊት በመካከለኛና የረጅም ርቀት ሩጫ ውድድሮች በዓለም ዝነኞቹ የኬንያ አትሌቶች ከቅርብ ጊዜ ወዲህ ብዙዎቹ ሰው ሰራሽ የጉልበት ሰጪ መድኃኒቶች ምርመራ ማለፍ ባለመቻላቸው ሀገሪቱን ክፉኛ አሳዝኗል። የአትሌቲክስ ፌዴሬሽኑም ይህን ችግር ለማስወገድ በሚገባ አልተንቀሳቀሰም ተብሎ ይከሰሳል። ይህ በእንዲህ እንዳለ በርካታ የኬንያ አትሌቲክስ ባለሥልጣናት በሙስና ወንጀል እየተከሰሱ ናቸው። አንዳንዶቹ እንዲያውም ከሥራ ተባረዋል። ወደፊት በስፋ የምንመለስበት ርዕስ ይሆናል። ካለን ጊዜ አንጻር ለዛሬ አትሌቲክሱን በዚሁ ላብቅ። ለእግር ኳስ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራችኋለሁ። ምን ይዘሃል ገዛኸኝ፣ መቀጠል ትችላለህ? አመሰግናለሁ ሰለሞን። የአዲስ አበባ ስታዲየም ትናንትናና ከትናንት በስቲያ ሁለት የወዳጅነት እግር ኳስ ግጥሚያዎችን አስተናግደዋል። ቅዳሜ ዕለት የኢትዮጵያ ብሔራዊ ቡድን ከኒጀር አቻው ጋር ያደረገውን ወዳጅነት ጨዋታ በአንድ አቻ ተለያይተዋል። የመጀመሪያውን የጨዋታ ክፍለ ጊዜ አጥ ጫወት በእንግዳው ቡድን አንድ ተባዶ እረፍት የወጡ ሲሆን የኒጀር ቡድን ሰፍት መልስ ጨዋታውን ለምን የእርግጫና የቡጥጫ መልክ ያለውን አጫዋት እንደመረጠ ግራ ያጋባል። አንድ ተጫዋች ከኒጀር በተደጋጋሚ ጥፋት በቀይ ተባሯል። የኢትዮጵያ ቡድንም አቻ የወጣበትን ከፍተኛ ጎል ያስቆጠረው በሁለተኛው ክፍለ ጊዜ ባስመዘገበው በእጅ በተነካ ኳስ ፍጹም ቅጣት ምት ባገኘው ነው። የዕለቱ ዳኛ ትግስተኛ ሆነው ማሳለፋቸው ጨዋታውን ለመጨረስ ጥሩ ይመስላል። ምራቅ የተፉባቸውን የኒጀር ተጫዋቾች ከሜዳ አለማባረራቸውም አስገራሚ ነው። ከጨዋታው በኋላ የኒጀር አሰልጣኝ በቡድናቸው ድርጊት ተመልካቹ ይቅርታ ጠይቀዋል። የኢትዮጵያ ብሔራዊ አሰልጣኝ ዮሐንስ ሳሌም

ስታዲየም ሞልቶ ቢሆን የሚፈጠረውን መገመት ያስቸግራል። ያም ሆነ የኒጀር ተጫዋቾች ድርጊት ተመልካቹን ክፉኛ አበታጭታል። የወዳጅነት ጨዋታው ሁለቱም ቡድኖች የፊታችን ቅዳሜ ጀምሮ ሩዋንዳ በምታስተናግደው አራተኛው የቻን አፍሪካ ዋንጫ ላለባቸው ውድድር ለአቋም ማጠናከሪያና ልምድ እንዲያገኙበት ተብሎ ነበረ። በቅዱስ ጊዮርጊስና በሱዳኑ አልመሪክ የእግር ኳስ ክለቦች መካከል ትናንት በአዲስ አበባ ስታዲየም የተደረገው ግጥሚያ ደግሞ ሌላው የወዳጅነት ጨዋታ ሲሆን በውጤቱ ቅዱስ ጊዮርጊስ በናትናኤል በድንባር ባገባት ግሩም ጎል አሸንፏል። የመጀመሪያው ኢትዮጵያዊ የእግር ኳስ ክለብ የሆነውን ቅዱስ ጊዮርጊስ የተመሰረተበትን ሰማንያኛ ዓመት በዓሉን በተለያዩ የአዳራሽ ውስጥና የሜዳ ላይ ጨዋታ ሲያከብር ከታህሳስ ዘጠኝ ጀምሮ የአራት ወራት ፕሮግራም ነድፎ በማካሄድ ላይ ነው። በፊታችን ሐሙስ የኬንያውን ጎርማሀያ ክለብ ጋብዞ አዲስ አበባ ላይ ለመግጠም ዳ ይዟል ቅዱስ ጊዮርጊስ ወደፊት የሚያደርጋቸውን የምስረታ ክብረ በዓል ሂደት ከታክለን ተከታዩ እንደገና እንመለስበታለን። በሌላ የእግር ኳስ ዜና ከአስራ ሰባት ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ወደ ካሜሮን አመርቶ ከካሜሮን አቻው ጋር መጀመሪያ ማጣሪያ አድርጎ በውጤቱ ሁንና አንድ ተሸንፎ ተመልሷል። ከሁለት ሳምንት በኋላ አዲስ አበባ ላይ በሚደረገው የመልስ ጨዋታ አሸንፎ ወደ ተከታይ ዙር ለማለት የኢትዮጵያ ወጣት ቡድን ሁኔታውን አመቻችቷል ማለት ይቻላል። የማጣሪያው ፋይዳ በሁለት ሺ አስራ ስድስት ጎር ቢያን ለምሳሰል አግደው ዛሬም የአንጻ ተሳትፎ ለማግኘት ነው። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛ ህንጽውን መስቀል ነበር ከአዲስ አበባ በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍለ ነኝ። ሰላም፣ ደህና ቆዩ።